በስደት በሳውዲ አረቢያ የነበሩት የየመን ፕሬዝደንት አብድራቡ ማንሱር ሃዲ ወደ ኤደን ከተመለሱ ካለፉት ጥቂት ሳምንታት ወዲህ በከተማይቱ ጽንፈኞች የመንግስት ባለስልጣናትን መግደልና የከተማይቱን ሲቪል ሕዝብም ማሸበር መያዛቸውን የመገናኛ ብዙሃን ዘገባዎች ያመለክታሉ። በአሁኑ ጊዜ በኤደን ያለውን የጸጥታ ሁኔታ እንዴት ትገልጸዋለህ ግሩም? እርግጥ በትክክል ነው። የአይሲስ አባሎች እዚህ በደቡባዊ የመን ወይም በሁለተኛዋ ከተማ ኤደን ውስጥ ገብተዋል። እዛ ላሉ ከዚህ በፊትም ጀምሮ ያው እየተዋጉም ያሉት ይታወቃል። የየመን ፕሬዚዳንት አብዱረቡ መንሱር ተመልሰው ያሉት አጋሚት ነው። በጣም በሚገርም ሁኔታ ከአይሲስ ጋር ስምምነት ተደርጓል። አይሲሶቹ ደግሞ እዚህ የሁቲ ሚሊሻ አማጽያን ሀገሪቷን ይዘው አሁን ከጦርነቱ ከሳውዲ አረቢያ ጋር የገጠሙ ያሉትን ከዚህ በፊት የማረኳቸውን በሕዝብ በሚታይ ቴሌቪዥን በምን ሁለቱን አንገታቸው ላይ ከንጂ አቅምደው ሲገሏቸው በተለይ እንግዲህ ያው በስለት ቀልተዋቸዋል እና ይታዩ የሆነ እርምጃ እየወሰዱ ነው ያሉት። አገሪክ ይህ በመናደር ተበለፈው ጥቂት ጊዜ በተቆጣጠሩበት ሰዓት በጥ ውስጥ የታየ ነገር ነው። ይህ ነገር በጣም እየተስፋፋ ነው። ትናንትና ደግሞ ወደ አምስት መቶ አካባቢ ከማ በቱርክ አሮፕላን በኢማራት አሮፕላን ሚት ወደ ደቡባዊ የመን የአደን ክልል ውስጥ ገብተዋል። የሴት ሀገሮች እና ብዙ አስፈሪ ነገ ያለው እና ምንም የመረጋጋት የሚታይበት ሁኔታ አይደለም ያለው። በአጠቃላይ ጽንፈኞች ያስፋፉት የግድያና የሽብር ተግባር በአሁኑ ጊዜ ተጠናክሮ የቀጠለበት ምክንያት ምን ሊሆን ይችላል? እኔ እንዲያውም በአሁኑ ሰዓት የተጠናከረበት ምክንያት ባለስልጣኖችን በሙሉ የየመን ፕሬዚዳንት አብዱረቡ መንሱር ላይ ጥሎ አመለካከት የሌላቸው ሰዎች በጊዜ ነገር እያስወገዱ ነው የሚባለው ግን ይሄ በፍንዳታ የማስወገዱ ሁኔታ ድንገት አሁን ሚዲያዎች ከሳቸው ተመስሎ መግባት ጋር ትኩረት ስለሰጡት ይሰማል እንጂ የመንግስት ፍንዳታ የተጠመደ መኪና ሳይሰማ ሳይተነዳ ሰምቶ እ ነው ተነዳ ሳይባል ሰምቶ መክረም በጣም የሚገርም ነገር ነው። በጣም አንድ ብዙ የተነዳ ሚዲያዎች ከበር ስለማፈጡት ነው የዚህ ሰሞኑ ነው እንጂ እንዲያውም እኔ ከዚህ ይልቅ ባለፉት ልክ እነሱ ሚያገብበት ሰሞን ላይ በጣም ወደ ሀያና ሰላሳ ባለስልጣኖች በተከታታይ በተጠመደ ፈንጂዎች ላይ ማለፋቸውን እናቃለን። ዜና ትኩረት ስላልተሰጣቸው ነው። አሁን እንዲያውም ብዙ አደር ማለት ይችላለ ለማለት ነው። በየመን ተፋላሚዎቹ ወገኖች ከሚቀጥለው ሳምንት ማክሰኞ ታህሳስ አስራ አምስት ሁለት ሺህ አስራ አምስት አመተ ምህረት ጀምረው አንድ የተኩስ አቁም ደንብን ተግባራዊ ለማድረግ ተስማምተዋል። ይኸው የተኩስ አቁሙ ደንብ ምን ያህል ተስፋ የሚሰጥ ሆኖ ታይቷል? ይህ በምንም አይነት ተፋታች ነገር አይደለም። ይኸኛው ለዘራቂ መፍትሄ ካልሆነ በተቀረተቡ እዚህ ላይ ከዚህ በፊት በተደጋጋሚ የእርዳታ አቅርቦት ለማቅረብ በድል በአምስት ቀን በአምስት ቀን ብዙ ጊዜ ተደርጓል። ይሄ ተቆጣቆሙና ተክሉ የሚከባ ድገት ከተማዎች አካባቢ ላይ ነው እንጂ ከዛ ውጭ ባለው ላይ የሚቀጥል ነው። ምክንያታቸው የሚሰጡት መሳሪያ ታዘዋውሩ የመሰራቸው ምናም በሚል ይጀምራል። የዚህ ምክም ደግሞ ድንበር ተሻግረው ወደ ሳውዲ ውስጥ ይተኩሳሉ። እርስ በርስ ተኩስ አቁሙ ጊዜ ተግባራዊ የሚያደርጉበት ሁኔታ ላይ ምንም አይነት የለም። የተኩስ አቁሙ ደንብ በሚቀጥለው ሳምንት ተግባራዊ በሚሆንበት እለት በስዊትዘርላንድ ተቀናቃኞቹ ወገኖች በተባበሩት መንግሥታት ድርጅት ሸምጋይነት የሰላም ድርድር እንደሚጀምሩ ተሰምቷል። ህዝቡ ከዚሁ የሰላም ድርድር የሚጠብቀው ምንድን ነው? የተሳካ ውጤት ያስገኛል የሚል ተስፋ አለው። የሳውዲ አረቢያ መንግስት እያገዛቸው ያለ የመን ፕሬዚዳንት አብዱ ረቡዕ መንሱር ወገድና ብያቡቲ አማጺያን ሚሊሻዎች ናቸው የሚጠራደሩ። የሰላም ድርድሩን ሰው በጣም በጉጉት እየተጠበቀ ነው ያለው። ሁለት ሶስት ቀን ተኩስ ያተሰማ እንደሆነ እንኳን እዚህ ሰላ ከተማዎች በቃ ድርድሩን ተስማሙ ወይ ነው የህዝቡ ለህዝቡ የሚወያጀው ጥያቄ እና በጣም በጉጉት በተስፋ ለሚጠበቀው። ምክንያቱም ስራ የለም የለም ሁሉም ነገር ላይ ህዝቡ በሪቷ ጎዳና ላይ ለልመና በቡሉ የጣበቅ ሰዓት ነው ያለው። በጣም ተቸግሯል። በተስፋ በሙሉ ተስፋ እየጠበቀ ያለው የሰላም ድርድሩን ነው። ሙሉ ለሙሉ ተስፋ ተጥሎበታል። ግሩም ተክለ ማርያም ከሰንአ ለሰጠህን ማብራሪያ ከልብ አመሰግናለሁ።